the voice of America. ዩናይትድ ስቴትስ በኤርትራ ባህር ኃይል ላይ ተጨማሪ ማዕቀብ ጣለች። አስመራ ያለም አቀፉ ማኅበረሰብ ያስቀመጣቸውን የጋራ መግባቢያ መስመሮች ጥሳ የጦር መሳሪያ አቀባ ከተጣለባት ሰሜን ኮሪያ የወታደራዊ ግንኙነት መሳሪያ ገዝታለች ሲል አንድ የተባበሩት መንግሥታት ድርጅት ዘገባ ወንጅሏታል። ዘገባው የሳሌም ሰሎሞን ነው። ሄኖክ ሰማግዜር ያቀርበዋል። በሰሜን ኮሪያ የተጣለውን የጦር መሳሪያ ማዕቀብ የሚመረምረው የተባበሩት መንግስታት ድርጅት ያቋቋመው ቡድን ኤርትራን ከፒዮንግያንግ ጋር በመናገድ ሲሆነ ጅል ይሄ ለሶስተኛ ጊዜ ነው። ሂው ግሪፊት የአጣሪ ቡድኑ አስተባባሪ ናቸው። ኤርትራ በእርግጥም በተቆጣጣሪ ቡድኑ በ20152016 እና 2017 ዘገባዎች ውስጥ ተጠቅሳለች በጎርጎ ለጎርጎሮሳውያን ዘመን መሆኑ ነው። ለሶስት ተከታታይ አመታት በዘገባው መጠቀሷን ተከትሎ ዩናይትድ ስቴትስ በኤርትራ ባህር ኃይል ላይ ማዕቀብ ጥላለች። ለኤርትራ ምንም አይነት የጦር መሣሪያ ሽያጭም ሆነ ወታደራዊ ግንኙነት ማድረግን ይከለክላል። ማዕቀቡ በዩናይትድ ስቴትስ ሕግ የኒውክሌር የጦር መሣሪያ ማበልፀግን የሚከለክለውን ዓለም አቀፍ ስምምነት በመጣስና በመተባበር በኢራን፣ ሶሪያና ሰሜን ኮሪያ የተጣለው ማዕቀብን በሚከለክለው ማዕቀፍ ስር ነው ኤርትራ ክልከላ የተላለፈባት። በሰሜን ኮሪያ ላይ የተጣለውን የጦር መሳሪያ ንግድ እቀባ፣ የጦር መሳሪያ መግዛትና ስልጠና በማግኘት ተላልፈዋል በሚል ስማቸው ከተጠራ ሰባት የአፍሪካ ሀገሮች ዝርዝር ውስጥ ነው ኤርትራ የተካተተችው። የተባበሩት መንግስታት ድርጅት ያቋቋመው የሁኔታ አጣሪ ቡድን ከአንድ ዓመት በፊት ኤርትራ በአርባ አምስት ሳጥኖች የወታደራዊ መገናኛ ሬዲዮ ሬዲዮና የአቅጣጫ ጠቋሚ አንቴናዎች እንዲሁም ማይክሮፎኖችና ሽቦዎችን ወደ ሀገር ውስጥ አስገብታለች። በሚስጢር የተላኩት ሳጥኖች ግን ወደ ኤርትራ ከመግባታቸው በፊት በመንገድ ላይ ተጠልፈው ነበር። የተባበሩት መንግስታት ድርጅት መሳሪያዎቹ የተላኩት ግሉኮም በተባለ የሰሜን ኮሪያን ምርቶች በማሌዥያ መሰረቱን አድርጎ የሚሸጥ ኩባንያ ነው ብሏል። ለዚህም ምክንያቱ ዕቃዎቹ ከሰሜን ኮሪያ መውጣታቸውን ለመደበቅ ነው። ከዚህ ቀደም በተባበሩት መንግስታት ድርጅት የቀረቡ ዘገባዎች ኤርትራ ወታደራዊና የቴክኒክ እርዳታን ግሪን ፓይን ከተባለ የሰሜን ኮሪያ ድርጅት ስለማግኘቷ ማስረጃለኝ ይላል። በ 2016 ዓ ም ኤርትራ ግሪን ፓይን ከተባለ ድርጅት ጋር ግንኙነት ፈጥራለች። ድርጅቱ የሰሜን ኮሪያ ትልቁ የጦር መሳሪያ አከፋፋይ ኩባንያ መሆኑን በተባበሩት መንግስታት ድርጅት የህገወጥ ድርጅቶች ዝርዝር የተመዘገበ መሆኑም ይታወቃል። የጦር መሳሪያዎችን፣ ተምዘግዛጊ ሚሳይሎችና ሌሎች አካላቱን ለመካከለኛው ምስራቅና አፍሪካ በመሸጥም ይታወቃል። ሰሜን ኮሪያ ለአፍሪካ ሀገሮች የጦር መሳሪያ ለመሸጥ በእጅጉ ትጥራለች ሲሉ በስቶክሆልም የዓለም አቀፍ የሰላምና ጥናት እንደዚሁ ምርምር ተቋም የሚሰሩት ፒተር ዌዝማን ያስረዳሉ። ሰሜን ኮሪያ የጦር መሳሪያ ለመሸጥ የምትፈልገው በእርግጥም የመስራት አቅሙ ስላላትና በገበያም የተወሰነ ተፈላጊነት ያለው በመሆኑ ነው። ፍላጎቱ ደግሞ በቂ ሀብት ከሌላቸው ሀገሮች መሆኑ የሚያስገርም ነገር አይደለም። ምክንያቱም ሰሜን ኮሪያ የምትሸጣቸው መሳሪያዎች ጥራታቸው ዝቅተኛ ቢሆንም በአንጻሩ ብዙ ገንዘብ ስለማያስወጡ። ወዝማን አክለውም ሰሜን ኮሪያ የምትሸጠው ጊዜያቸው ያለፈባቸውና እንደገና የተገጣጠሙ የሶቪየት ዘመን መሳሪያዎችን እንደሆኑ ይገልጻሉ። መሣሪያዎቹን የሚገዙት አገሮች ብዙ ዋጋ ስለማይከፍሉባቸው ሸማቾቹ የአፍሪካ ሀገሮችና ሌሎች ጥቂቶች መሆናቸው ይታወቃል። ሌላ ሀገር እነዚህን መሳሪያዎች አይገዛም። ሚያንማር የሰሜን ኮሪያን የጦር መሳሪያዎች ከዚህ በፊት በመግዛት ትታወቃለች። ኪባም እንዲሁ ተመሳሳይ የጦር መሳሪያዎች ከመግዛት ያለፈ አቅም ከሌላቸው አገሮች ተርታ እንደምትሰለፍ መረዳት ይቻላል። የኤርትራ ማስታወቂያ ሚኒስቴር በዩናይትድ ስቴትስ የተጣለውን እቀባ ጥቅስ ግራ የሚያጋባና አላስፈላጊ ሲል አውግዞታል። እንደዚህ መሰል አሰራሮችም ከበርካታ ዓመታት በፊት የተጀመሩ መሆኑን አስምሮበታል። ጥቅስ አሰራሩ የተለመደ ነው ይላል። የውጭ ጉዳይ መስሪያ ቤቱ መግለጫ አስቀድሞ የተሳሳተ መረጃ ይሰራጫል፣ ከዚያ ይህንኑ ሴራ ያቀነባበሩት ራሳቸው ከሳሽ ራሳቸው ዳኛ ሆነው ይወስናሉ ሲል አክሏል። ኤርትራ ከዚህ ቀደም የሶማሊያ ጽንፈኛ ቡድን አልሸባብን በመርዳት ከሰባት ዓመት በፊት የተባበሩት መንግስታት ድርጅት የጦር መሳሪያ ማዕቀብ እንደጣለባት ጣለባት ይታወሳል። ማዕቀቡ የኤርትራ መንግስት ባለስልጣናት ላይ የጉዞ ማዕቀብና በአንዳንድ ወታደራዊና የፖለቲካ መሪዎች ገንዘባቸው በባንክ እንዳይንቀሳቀስም አግዷል። ማዕቀቡ ከተላለፈ ከአምስት ዓመታት በኋላ ኤርትራ አልሸባብን መርዳቷን አስመልክቶ ማስረጃ የለኝም ሲል አንድ የተባበሩት መንግስታት ድርጅት ያሰማራው አጣሪ ቡድን ይፋ ቢያደርግም እስካሁን ማዕቀቡ አልተነሳም። ይኸው አጥኚ ቡድን አክሎም መረጃ እንዳልተገኘ ስንገልጽ ኤርትራ ለሶማሊያው አልሸባብ ወይም በስሩ ለሚንቀሳቀሱ ቡድኖች እርዳታ አድርጋ እንደሆነ ያለውን ጥርጣሬ አያነሳውም ብሏል። በሶማሊያ ውስጥ ላለውና ለነበረው የሰላም ማጣት ኤርትራ አብይ ምክንያት አለመሆኗን ነው የተባበሩት መንግስታት ድርጅት ግምገማ የሚያስረዳው። ዳንኤል ኦቅባራያ በሴንሰናቲ የኦሃዮ ዩኒየን ኢንስቲትዩትን ዩኒቨርሲቲ አስተማሪ ናቸው። ይሄ ሁሉ ግምገማ ማስረጃና ማዕቀብ በአጠቃላይ ኤርትራ በዓለም አቀፉ ማህበረሰብ የተገፋች ሀገር ሆና እንዲሰማት አድርጓል ይላሉ በኤርትራ ላይ የሚጣሉ ማዕቀቦች ግልጽ ባልሆኑ አሰራሮችና በጎ ባልሆኑ አመለካከቶች የሚተላለፉ መሆናቸው ይልቅ ለኤርትራ መንግስት የህዝብ ግንኙነት መሳሪያ ሆነውለታል ሲሉ ያስረዳሉ። በህዝብ ያልተመረጠው የኤርትራ መንግስት ይሄው አለም በሙሉ እኛን ይቃወማል በሚል የማሳመኛ ዘዴ ፈጥሮላቸዋል ይላሉ ኤርትራዊው ተንታኝ። Even if you disagree with the Eritrean regime on a whole host of things, we know that sanctions actually play into the hands of. በበርካታ ጉዳዮች ላይ ከኤርትራ መንግስት ጋር መግባባት ባይኖርም ማዕቀቦች ለአምባገነን ስርዓቶች መጠቀሚያ እንደሚሆኑ ደግሞ ጠንቅቀን እናውቃለን። የአገሪቱ መንግስት ይኸው ዓለም በሙሉ እኛን ይቃወማል ሲል ለሕዝቡ ያስተጋባል። ዛሬ ብቻ ሳይሆን አስቀድሞም በ1940ዎቹ ሁሉ የነበረ በጎ ያልሆነ አመለካከት ወይም አዝማሚያ ነው ሲሉ እንሰማለን። ኤርትራ ከኢትዮጵያ ተለይታ ሀገር ከመሰረተች ወዲህ በፕሬዚዳንት ኢሳያስ አፈወርቂ ስትመራ ቆይታለች።